ጥያቄ ዘጠኝ እውቀትን የመፈለግን ስነምግባር ምግባር አዳብ እንዴት እንደሆነ ጥቀስ። መልስ አንደኛ ንያን ለልዕለ ኃያሉ አላህ ብቻ ብሎ ጥርት ማድረግ። ሁለተኛ የተማርኩትን እውቀት እተገብራለሁ ማለት። ሦስተኛ ኡስታዜን አስተማሪዬን በፊታቸውም በሌሉበትም አከብራቸዋለሁ። አራተኛ ከፊት ለፊታቸው ስቀመጥም ስርዓት ተላብሼ እቀመጣለሁ። አምስተኛ በጥሞና አዳምጣቸዋለሁ በሚያስተምሩኝ ጊዜም አላቋረጣቸውም። ስድስተኛ ጥያቄ ካለኝም ጨዋነትን በተላበሰ መልኩ እጠይቃለሁ። ሰባተኛ ስጠራቸውም በስማቸው ነጥዬ አልጠራቸውም።